በደቡብ አፍሪቃ የጆሐንስበርግ ከተማ የተካሄደው የሁለት ቀናት የቻይናና የአፍሪቃ ሀገራት ትብብር ጉባኤ ዛሬ ተጠናቀቀ። በርካታ የአፍሪቃ ሀገራት መሪዎች የተካፈሉበትና በአፍሪቃ ምድር ሲካሄድ የመጀመሪያው የሆነው ይኸው ጉባኤ በተለይ ያጎላው አፍሪቃና ቻይና በአንድነት ያድጋሉ ብሎም ለጋራ ልማት ሁለቱን ተጠቃሚ የሚያደርግ ፖሊሲ ሊኖር ይገባል የሚለውን ሀሳብ ነበር። የውይይቱን መድረክ ከደቡብ አፍሪቃ ፕሬዝደንት ጄኮብ ዙማ ጎን በተባባሪ ሊቀመንበርነት የመሩት የቻይና ፕሬዝደንት ዢ ጂንፒንግ ከአፍሪቃ ጋር በእኩልነት የተመሰረተ ግንኙነት መፍጠር የሚያስችል ያሉትን ባለአስር ነጥብ የልማት እቅድ የድርጊት መርሃ ግብርን አቅርበዋል። ጉባኤው ይህንኑ የጆሐንስበርግ መግለጫ በሚል የሚጠራውን የድርጊት መርሃ ግብር አጽድቋል። እቅዱን ተግባራዊ ለማድረግ ይረዳ ዘንድም ቻይና በአፍሪቃ ልማትን ለማራመድ በሶስት ዓመት ውስጥ ስልሳ ቢሊዮን ዶላር እንደምትሰጥ ቻይናዊው ፕሬዚደንት ዢ ጂንፒንግ አስታውቀዋል። በመካከላችን በቅርብ ተባብሮ በመስራት በከፍተኛ ደረጃ የምናደርገውን ልውውጥና የአስተዳደር ተሞክሮዎችን የማካፈሉን አሰራር ማጠናከር እንዲሁም አሳሳቢ በምንላቸው ጉዳዮች ላይ ተግባብቶና ተደጋግፎ መስራት ይገባናል። እንደ ዢ ጂንፒንግ አስተያየት ያልተሟላው መሰረተ ልማት፣ የሰለጠነ የሰራተኛ ኃይል እና የገንዘብ እጥረት የአፍሪካን ልማት ወደኋላ ኋላ እየጎተተው ነው። ቻይና በሦስት ዓመታት ውስጥ ልትሰጠው ካቀደችው ገንዘብ መካከል አምስቱ ቢሊዮን በእርዳታ የሚሰጥ ይሆናል። ባለአስር ነጥቡ የልማት ዕቅድ የኢንዱስትሪ ፕሮጄዎችን፣ ኢንቨስትመንትን፣ ስልጠናዎችንና የግብርናውን ዘርፍ ዘመናዊ ማድረግን ያጠቃልላል። ቻይና የአፍሪቃን ልማት ሂደት ለማፋጠን በባቡር ሐዲድ፣ በመንገድ፣ በአየር ማረፊያና በወደቦች ግንባታ፣ በኮሬንቲና የስልክ መስመሮችን በማስፋፋቱ ዘርፎች ላይ ወረቷን እንደምታሰራና አሁን ጥሩ ደረጃ ላይ የሚገኘውን የሁለቱን ግንኙነት ይበልጥ ለማሳደግ ጠንክሮ መስራት አስፈላጊ እንደሚሆን ዢ ጂንፒንግ አመልክተዋል። የቻይናና የአፍሪቃ ግንኙነት ዛሬ በታሪክ ወደር የማይገኝለት ደረጃ ደርሷል። ግንኙነቱን ለማሳደግም አርቆ ማሰብና ደፋር እርምጃ መውሰድ አስፈላጊ ይሆናል። እጅ ለእጅ ተያይዘን የ2.4 ቢሊዮን ቻይናውያንና አፍሪቃውያንን ጥንካሬና ራዕይ እናሳካ። ለቻይናና ለአፍሪቃ የጋራ ጥቅምም አዲስ ምዕራፍ እንክፈት። በዓለም አቀፍ ደረጃ የሚታየው አዳጋቹ የኢኮኖሚ ቀውስ በአፍሪቃ የንግድ እንቅስቃሴና ወደ አህጉሩ ሊገባ በሚችለው ወረት ላይ አሉታዊ ተጽዕኖ እያሳረፈ መሆኑን የደቡብ አፍሪቃ ፕሬዝደንት ጄኮብ ዙማ አስታውቀዋል። ይሁንና አንድ ነጥብ አንድ ቢሊዮን ህዝብ ያላትና ትልቅ ገበያ ልትሆን የምትችለው አፍሪቃ እነዚህን ችግሮች በህዝቧ ኃይል ልትወጣ እንደምትችል ተስፋቸውን ገልጸዋል። ዙማ አክለውም አፍሪቃ ግዙፉን የተፈጥሮ ሀብቷን ወዳለቀ ምርት መለወጥ ትችል ዘንድ ቻይና እርዳታ እንድትሰጥ ጠይቀዋል። የግዙፍ ማዕድን ሀብት ባለቤት መሆናችን በረከት ቢሆንም ይኸው ሀብት አፍሪቃን ለብዝበዛ እንዳጋለጣት የሚካድ አይደለም። እዚህም የተነሳ ነው በአህጉራችን ከርሰ ምድር የሚገኘው ሀብት ለዜጎች ጥቅም የሚውልበትን አሰራር ማስቀደም የምንፈልገው። በጆሃንስበርግ የተካሄደው የውይይት መድረክ ቻይናና የአፍሪቃ ሀገራት ታሪካዊ ግንኙነታቸውን ለማደስ ቆርጠው መነሳታቸውን በግልጽ ያሳየ መሆኑን በጆሃንስበርግ ዩኒቨርሲቲ የዴሞክራሲ ጥናት ማዕከል ተመራማሪ የሆኑት ጌዲዮን ቺታንጋ በመግለጽ ብዙዎቹ አፍሪካውያት ሀገራት በቅኝ አገዛዝ ስር በነበሩበት ጊዜ ከቻይና ድጋፍ ያገኙበትን ዘመን እንደሚያስታውሱ አመልክተዋል። እነዚህን ግንኙነት መልሶ ለማደስና 54ቱን የአፍሪካ ሀገራትና በተለይም ቻይናን ተጠቃሚ ወደሚያደርገው ይፋ ተጨባጭ ዲፕሎማቲክ ፖለቲካዊና ኢኮኖሚያዊ ግንኙነት ለመቀየር በሁለቱም ወገኖች መካከል መግባባቱና ፍላጎቱ አለ። ይሁንና የቻይና ዓላማ በአፍሪካውያን ዘንድ አዎንታዊና አሉታዊ አስተያየት ማስከተሉ አልቀረም። አፍሪቃውያን መሪዎች ከቻይና ጋር የሚያደርጓቸው ውሎች ላይ ያረፉትን ቅድመ ግዴታዎች በጥንቃቄ ሊመለከቷቸው እንደሚገባ አንዷ የዚምባብዌ ተወላጅ አስጠንቅቀዋል። ገንዘብ በእርዳታ ሰጥተናል፣ ወይም ገንዘባችንን በሀገራችሁ አሰርተናል፣ ባለወረቶቹም እኛ በመሆናችን የምንላችሁን ስሙ አይነት አሰራር የታከለበት አሳሳቢ ሁኔታ ነው የሚታየው። አንዱ ደቡብ አፍሪቃዊ ግን ቀደም ሲል አስተያየት ባቀረቡት ተናጋሪ አንጻር ቻይና አፍሪቃን ከድህነት ለማላቀቅ ቀና ጥረቶችን አነቃቅታለች ባይ ነው። የራሳችንን ጥቅም ማስጠበቅ ቅኝ አገዛዝ ማለት አይደለም። ሌሎች ይህ የቅኝ አገዛዝ አይነት ነው ብለው ሊያስቡ ይችሉ ይሆናል። ግን ቻይናውያን ምን ይዘው ነው የሚመጡት የሚለው የራሳችን ጥያቄ ካልሆነ በስተቀር እኔ እንደማስበው ከማንም ግዴታ አላረፈብንም። ቻይና በአሁኑ ጊዜ የአፍሪካ ትልቋ የንግድ አጋር ስትሆን በአፍሪቃ አህጉርና በቻይና መካከል የተደረገው የንግድ ግንኙነት መጠን በጎርጎሪሳዊው 2014 ዓ ም 220 ቢሊዮን ዶላር ደርሶ ነበር። የቻይና የአፍሪቃ ፖሊሲ በአህጉሩ እጅግ ብዙ ወረት በማሰራት በተለይ በልማቱ ዘርፍ ውስጥ ሰፊ የኢኮኖሚ ጥቅም ማግኘት የተሰኘ መሆኑን በደቡብ አፍሪቃ የስቴልንቦሽ ዩኒቨርሲቲ የቻይና ጥናት ተቋም ዋና ስራ አስኪያጅ ዶክተር ሮስ አንቶኒ ለዶይቸ ቬለ ገልጸዋል። ቻይና በአፍሪቃ ከዚያም አልፎ በአዳጊው ዓለም ውስጥ የረጅም ጊዜ ፍላጎት ያላት ይመስለኛል። የሀገሪቱ መንግስትና ቻይናውያን ተቋማት በአፍሪቃ የተፈጥሮ ሀብትን በማውጣቱና የመሰረተ ልማትን በማስፋፋቱ ስራ ላይ አትኩረዋል። በዚህ የዓለም ክፍል ውስጥ ቻይና የኢኮኖሚ ጥቅም የማግኘቱን ዕድል ከፍ ያለ ሆኖ ታየዋለች። በተለይ የሀገሯ ኢኮኖሚ እንቅስቃሴ እየቀዘቀዘ በመሄዱ በመሰረተ ልማት ማስፋፋት ላይ ተሰማርተው የነበሩት ኩባንያዎቿ አሁን ፊታቸውን ወደ ውጭ ሀገራት ማዞር ተገደዋል። ይህ በእርግጥ አንዱ ኢኮኖሚያዊ ምክንያት ሲሆን የአህጉሩ ግዙፍ የተፈጥሮ ሀብትም ሌላው ምክንያት ነው። ከጎርጎሪዮሳዊው 2009 ዓ ም ወዲህ ቻይና ትልቋ የአፍሪቃ የንግድ ተጓዳኝ እንደመሆኗ መጠን በኢኮኖሚው ላይ ያሳረፈችውን ተጽዕኖ ወደ ፖለቲካውም ዘርፍ ልታስፋፋው እንደምትችል ዶክተር ሮስ አንቶኒ ጠቁመዋል። ቻይና ይህንኑ ተጽዕኖዋን በአህጉሩ በሆነ መንገድ ማስፋፋት ከጀመረች ቆየት ብላለች። ቻይና በአንድ የዓለም አካባቢ በተለይም ብዙ ውዝግብ በሚታይበት አፍሪቃን በመሰለ አካባቢ ብዙ ወረት እስካፈሰሰችና ብዙ የሰው ኃይል እስካሰማራች ድረስ ጥቅሟን ሊነሳ ከሚችል ማንኛውም አይነት አደጋ መጠበቅን አስፈላጊ አድርጋ ታየዋለች። ይህም በአንድ ሀገር ውስጣዊ ጉዳይ ጣልቃ አለመግባት የተሰኘውን በተደጋጋሚ የምታጎላውን ፖሊሲዋን የመከተሉን ተግባር በተለይ ሀገሪቱ በዓለም አቀፉ ገበያ ውስጥ መግባት ከጀመረች ወዲህ ይበልጥ አዳጋች እንዳደረገባት የሚታይ ሆኗል።